ተከታዩ የመጽሔት ርዕስ የመድረክን ማኒፌስቶ ይመለከታል። በሀገሪቱ እየተባባሱ መጡ ባላቸው ችግሮች ምክንያት ኢትዮጵያ በመስቀለኛ መንገድ ላይ መሆኗን የገለጸው የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ ዝርዝር የመፍትሄ ሀሳቦችን የያዘ ማኒፌስቶ ዛሬ ይፋ አድርጓል። በሥነ ሥርዓቱ ላይ የተገኘው እስክንድር ፍሬው ከአዲስ አበባ ተከታዩን አስተላልፏል። የተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ማኒፌስቶ ይፋ የተደረገው ዛሬ ጠዋት ነው። የኢትዮጵያን ወቅታዊና መሰረታዊ ችግሮች የመፍቻ አቅጣጫዎች ማኒፌስቶ ይላል ርዕሱ። መሰረታዊ ሲል የገለጻቸውን ችግሮችም ዘርዝሯል። የኢትዮጵያ ሕዝብ በአንድ ፈላጭ ቆራጭ አምባገነናዊ ፓርቲ የጭቆና አገዛዝ ስር ወድቋል ብሏል በመንደርደሪያው። ዲሞክራሲያዊና ሰብአዊ መብቶች በተረገጡበት፣ ፍትህ እኩልነትና መልካም አስተዳደርን በሌሉበት ስርዓት ውስጥም እየኖረ ነው ሲል ይቀጥላል። አሉ ያላቸውን ችግሮችም ይዘረዝራል። ከዚህ ሁሉ አንጻርም ኢትዮጵያ በመስቀለኛ መንገድ ላይ ነች ብሏል። ከዚህ አንጻር ፖለቲካዊ፣ ኢኮኖሚያዊ እና ማህበራዊ ችግሮችን ለጋዜጠኞች አብራሩት የመድረክ ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ ዶክተር ነጋሶ ጊዳዳ። ወደ ትክክለኛው አቅጣጫ ካልተሄደ የባሰ ችግር እንደሚያጋጥም ገልጸዋል። እና ስለዚህ በአሁኑ ሁኔታ ያለው የፖለቲካ ሁኔታ ዲክታተርሽፕ አለ። ስለዚህ መስቀለኛ ሁኔታ ላይ ነው የምንለው በአንድ በኩል ወይ ይሄ ዲክቴተርሽፕ ይቀጥልና መብቶች የታፈኑ አሁንም 230 ደቂ ዓመታት እንቆያለን። በአንድ በኩል ይሄ ያለ፣ በሌላ በኩል ወይ ዝም ብሎ ሰው እንዳይታገል የማድረግ በፍጹም መፈናፈኛ የሚታጣበት ሁኔታ ነው የሚኖረው። ወይም ደግሞ ይሄ ሁኔታ ይሄ ሁኔታ ትክክል አይደለም መለወጥ አለበት ተብሎ አገሪቱን ወደ ቀውስ የሚያመጣ ሁኔታ ሊፈጠር ይችላል። መድረክ በማኒፌስቶው ዝርዝር የመፍትሄ ሀሳቦች ያላቸውንም አስቀምጠዋል። በሊቀመንበሩ በአቶ ጥላውን እንደሻው የተነበበው ማኒፌስቶ ከጠቀሳቸው ውስጥ የሚከተሉት የመፍትሄ ሀሳቦች ይገኙበታል። በሀገራችን የመድበለ ፓርቲ ስርዓት ግንባታ በወረቀት ላይ ብቻ ቀርቶ በተግባር የተጨናገፈ ስለሆነ የመድበለ ፓርቲ ስርዓቱን በትክክል እውን ለማድረግ እንዲቻል ሁሉን አቀፍ ብሔራዊ የምክክር እና የውይይት መድረክ በመፍጠር በሰላማዊ መንገድ የሀገራችንን ችግሮች በውይይት ለመፍታት ፈቃደኛ የሆኑ ኃይሎች ሁሉ የሚሳተፉበት መድረክ ማዘጋጀት። ሁለተኛ፣ በሀገራችን የሕግ የበላይነትን ለማረጋገጥ የሚያስፈልገው የዳኝነት ነጻነትና ገለልተኝነት በተግባር ይውል ይሆን ዘንድ ተገቢና አስፈላጊ ለውጦችና ማሻሻያዎች የሚደረጉበት ተጨባጭ እርምጃዎች እንዲወሰዱ ማድረግ። መድረክ እስካሁን የተሟላ ማኒፌስቶ እንዳልነበረ የገለጹት አመራሮቹ አሁን ይፋ የሆነው ዘርዘር ያለ መሆኑን ተናግረዋል። የመድረክ ምክትል ሊቀመንበርና የውጭ ግንኙነት ኃላፊ አቶ ገብሩ አስራት ይህንኑ ለቪኦኤ አብራርተዋል። እንግዲህ ባለፈው ጊዜ በተካሄደው ምርጫ ማለት በ2002 የተጠናቀረ ማኒፌስቶ አልነበረንም። የተጠናከር አልነበረንም ነው አልነበረንም ነው የተወሰነ ነበረን። ባጭር በአንድ ገጽ በሁለት ገጽ የሚገለጽ ነው የነበረው ያኔ። አሁን ግን በደንብ ቀምረን ፕሮግራማችንና ያለውን ነባራዊ ሁኔታ መሰረት በማድረግ አማራጭ ማኒፌስቶ አቅርበናል ማለት ነው። ስለዚህ በአሁኑ ጊዜ በደንብ የተናቀረ ጊዜም ወስደን ዶ አይቴን ያስቀምጥ ነው የማኒፌስቶው ትናል ማለት ነው። በአሁኑ ጊዜ ከመድረክ እንቅስቃሴ አንጻር ይሄ ምን የሚጨምረው ነገር ይኖራል ትላላችሁ? ምክንያቱም ባለፈው ስላልነበራችሁ ያያቸዋቸው ክፍተቶች ነበሩ ያስተዋላቸዋቸው። አዎ እንግዲህ ምንድነው መድረክ ፕሮግራም አለው ያ ፕሮግራም በጣም ሰፊና የረጅም ጊዜ አላማችን የሚያመለክት ነው። ግን ማኒፌስቶ ደግሞ የተለየ ሰነድ ነው። ያንዳንዱ ፓርቲ ማኒፌስቶም ሊኖረው ይገባል። በተለይ ለህዝቡ የሚያስታውቀውና በወቅታዊ ሁኔታዎች በአንኳርና አንገብጋቢ የሀገሪቱ ጉዳዮች ተመስርተን ተንተርሶ የሚያቀርባቸው አማራጮች መኖር ይኖርበታል። ስለዚህ እኛም በአሁኑ ጊዜ በኢትዮጵያ ያለውን ሁኔታ በደንብ ከገመገምንምና ከተገነዘብን በኋላ ይህን ማኒፌስቶ ለማውጣት ተገደናል። መድረክ በማኒፌስቶው ሌሎች ፖለቲካዊ ኢኮኖሚያዊና ማህበራዊ ጉዳዮችን የተመለከቱ የመፍትሄ ሀሳቦችንም ዘርዝሯል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።